የአማጽያን የመጨረሻ ይዞታ ከነበረችው ከምስራቃዊ አሌፖ ነዋሪዎችንና አማጽያንን የማስወጣቱ ስራ ዛሬ ይጠናቀቃል ተብሎ ይጠበቃል። በተባበሩት መንግስታት ድርጅት የሶሪያ አምባሳደር በሽር ጃፋሪ ትናንት ይህንኑ አረጋግጠዋል። አሌፖ ዛሬ ምሽት ትጸዳለች። ይህን ሂደት የሚቆጣጠሩ የተባበሩት መንግስታት ድርጅት ታዛቢዎች በአስቸኳይ እንዲሰማሩ የሚጠይቀውን ረቂቅ ውሳኔ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትናንት በሙሉ ድምፅ ነበረ ያጸደቀው። ታዛቢዎቹ ሰዎችን ከከተማይቱ የማስወጣቱን ሂደት መቆጣጠር ብቻ ሳይሆን በከተማዋ የሚገኙትን ሰላማዊ ሰዎች ደህንነት የመከታተልም ኃላፊነት አለባቸው። በአሁኑ ጊዜ አሌፖ ውስጥ ያሉ ከአንድ መቶ በላይ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ሰራተኞች ይህን ኃላፊነት ሊወስዱ እንደሚችሉ የተባበሩት መንግስታት ድርጅት ባለስልጣናት ተናግረዋል። ውሳኔው ተግባራዊ ሲሆን በአሌፖ የሚፈጸመውን ከድርጅቱ ታዛቢዎች በቀጥታ ለመረዳት ያስችላል ይላሉ። በተባበሩት መንግስታት ድርጅት የብሪታንያ አምባሳደር ማቲው ራይኮት በየቀኑ ስለ ጅምላ ግድያ እንሰማለን። በስፍራው በታዛቢነት የሚሰማሩ ሰዎች ካሉን ለዓለም አቀፉ ማህበረሰብ ዓይንና ጀሮ ሆነው ያገለግላሉ። ይህ በሌለበት ግን ሰዎችን በማስወጣቱ ሂደት ውስጥ ስለሚሆነው እርግጠኛ ሆነን መናገር አንችልም። ሶሪያን በሚመለከት የጸጥታው ምክር ቤት ውሳኔ ሲያሳልፍ ይህ የመጀመሪያው አይደለም። ምክር ቤቱ የቀረበለትን ረቂቅ ሀሳብ ማጽደቁ ግን እሰየው ቢያሰኝም ዋናው ቁም ነገር መተግበሩ ነው ይላሉ አምባሳደር ራይኮት። ውሳኔውን ደግፎ ድምጽ መስጠት አንድ ነገር ነው፣ መተግበሩ ደግሞ ሌላ ጉዳይ ነው። ስለዚህ ለምክር ቤቱ ባልደረቦች በተለይም ለሩሲያ ውሳኔው ተግባራዊ እንዲሆን ተጽዕኖ የማድረግ አቅሟን እንድትጠቀም ነው ጥሬ የማቀርቡ። እስከ ዛሬ ሶሪያን የተመለከቱ በርካታ የተመድ ውሳኔዎች ተላልፈዋል። ሆኖም ሩሲያን ጨምሮ በተለያዩ ወገኖች ውሳኔዎቹ ይጣሳሉ። ከዚህ ሌላ የተባበሩት መንግስታት ድርጅት በጎርጎሮሳዊ 2017 በየካቲት ወር አዲስ የሶሪያ የሰላም ንግግር የመጀመር እቅድ ይዟል። የሶሪያን መንግስት የሚያግዙት ሩሲያና ኢራን እንዲሁም የሶሪያውን ፕሬዝዳንት በሽር አል አሳድን ከሚቃወሙ ኃይሎች ኩርድ ያልሆኑትን የምትደግፈው ቱርክ በሶሪያ የሰላም ስምምነት ማምጣት የሚያስችል መግባባት ላይ ይደርሳሉ የሚል ተስፋ አለ። ዛሬ የሶስቱ ሀገራት ውጭ ጉዳይ ሚኒስትሮች ሞስኮ ውስጥ ስብሰባ ከመጀመራቸው በፊት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት ውይይታቸው በሶሪያ ሁኔታዎች ወደ ቀድሞ መመለስ እንዲችሉ ግጭቶችን ማቆምና ሰብአዊ እርዳታዎችን ማድረስ በሚቻልባቸው መንገዶች ላይ ያተኩራል። ይሁንና የሩሲያው ፕሬዚደንት ቭላድሚር ፑቲን ትናንት አንካራ ቱርክ ውስጥ በቱርክ የሩሲያ አምባሳደር መገደላቸው የሶሪያውን የሰላም ሂደት ሊያደናቅፍ ይችላል ሲሉ አስጠንቅቀዋል።